የባህል መድረክ ሰባት መቶ ሚሊዮን ነበር መሰለኝ። ወደዛ አካባቢ ሬዝ ማድረግ የፈለጉት ለማደስ እና እሱን በጣም በስትራግል አንድ መቶ ሚሊዮን ያህል ሬዝ አደረጉ። ሬዝ አደረጉና ማደስ ሲጀምሩ እድሳቱ የጀመረበት ቦታ ላይ ነው የተቃጠለው። በሀያ አራት ሰዓት ጊዜ ውስጥ ሰባት ስምንት እጥፍ የሚያህል ገንዘብ ሬዝ አደረጉ። የእግዚአብሔር ስራ በጣም ይገርማል። ምን ቤቱን ለማሰራት ይህን ማድረግ አለበት? እመቤቴ ቤቷን ለማሰራት ብዬ ለፓሪሷ ነዋሪ ወይዘሮ ሂሩት በኖርተርዳም ካቴድራል ማለት በፓሪሷ የቅድስት ድንግል ማርያም ቤተክርስቲያን ላይ የደረሰው ክስተት ምናልባትም ከላይ ከፈጣሪ የመጣ ሊሆን ይችላል። ስምንት መቶ ሀምሳ አመት የሞላውን ቤተክርስቲያን ለማደስ ገንዘብ በመዋጮ ይሰብሰብ ተብሎ መቶ ሚሊዮን እንኳ አልተዋጣም ነበር እድሳቱ ጀመረ። እድሳቱ በተጀመረበት ቦታ ዛሬ ውድም ብሎ ተቃጠለ ብለዋል። እናም አሁን ከቃጠሎ በኋላ በአንድ ቀን ጊዜ ውስጥ ከአንድ ቢሊዮን ዩሮ በላይ ለካቴድራሉ ግንባታ ተዋጣ። የፈረንሳይ ብሎም የዓለም ቱጃሮች ለእድሳቱና ለመልሶ ግንባታው ገንዘብ ሲሰጡ አብዛኞቹ ስማቸው እንዲጠቀስ እንኳ አልፈለጉም ተብሏል። ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? ፓሪስን ብርት ላይ የሚገኘውና ቃጠሎ የደረሰበትን ኖተርዳም ካቴድራል ወይም የፈረንሳዩን የቅድስት ድንግል ማርያም ቤተክርስቲያንን ታሪካዊ ሃይማኖታዊና ስነ ጥበባዊ ገጽታውን እንቃኛለን መልካም ቆይታ በጉርቁሩሳውያኑ 1163 ተጀምሮ በ1345 ዓ ምት ግንባታው የተጠቃለለው በፈረንሳይ መዲና ፓሪስ እምብርት ላይ የሚገኘው የፈረንሳውያኑ የቅድስት ድንግል ማርያም ቤተ ክርስቲያን ኖተርዳም ካቴድራል የአንደኛና የሁለተኛ ዓለም ጦርነት ያልነካው የሰው ልጆች ጥበብ እድገትን፣ ፖለቲካና ማህበራዊ ታሪክን የያዘ ሕንፃ እንደሆነ ይነገርለታል። ፓሪስ ከተማን አየሁ ያለ ይህን ካቴድራል የጎበኘ መሆን አለበት ሲሉ ፈረንሳውያን ይናገራሉ። የፓሪስ ነዋሪዎችም ካለ ፓሪስዋ ቅድስት ድንግል ማርያም ቤተክርስቲያን ወይም ካለ ኖተርዳም ካቴድራል ፓሪስ ፓሪስ አለመሆኗን ይገልጻሉ። ካቴድራሏ የፈረንሳይ ብሎም የሰው ልጆች ጥበብን፣ እምነትን፣ ስነ ጥበባዊ ታሪክን አቅፎ የያዘ ሲሉ በአጭሩ ይገልጹታል። የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይንማየር የአውሮጳ መለያ ያሉትን ካቴድራል ለመጠገን የጀርመንና የመላው አውሮጳ ህዝብ እርዳታ እንዲሰጥ ጠይቀዋል። የጀርመኗ መራሂተ መንግስት አንጌላ ሜርክልም በፓሪሱ ኖትርዳም ቃጠሎ ጀርመናውያን አዝነናል ብለዋል። ኖትረዳም የፈረንሳይን የክርስትና ሃይማኖት ታሪክ የሚያሳይ ብቻ ሳይሆን የአውሮፓ ቅርስም ነው። ለዚህም ነው ከጀርመን የባህል ሚኒስትር ጋር በመነጋገር በመልሶ ግንባታው ላይ ለመሳተፍና ባለሙያዎችና ልምዳችንን በመቀየር እርዳታ ለመስጠት ዝግጁነታችንን የገለጽኩት። የባህል ሚኒስትሮቹ በኖትረዳሙ ካቴድራል እድሳት ላይ ምልከታዎቻቸውን ይለዋወጣሉ። በዚህም አለበዚያ በፓሪስ በተከሰተው ነገር ጀርመናውያን እጅግ አዝነናል። ኖተርዳም ካቴድራል ለ9 ሰዓታት ሲነድ የዓለም አቀፍ መገናኛ ብዙኃን በተለይ በቴሌቪዥን በቀጥታ እየዘገቡ ነበር። የዓለም የታሪክና የቅርስ ምሁራን ከተለያዩ የዓለም ሀገራት ቁጭታቸውን በሀዘኔታ ይገልጹም ነበር። በፓሪስ የሚገኙ አንድ የታሪክ ምሁር ከኖተርዳም ካቴድራል ከአስራ ሁለተኛው ክፍለ ዘመን ጀምሮ የዓለም ደስታና ሀዘን ደወል ተደውሏል። አሁን በእሳት ሲንቦጎቦግ ማየቴ እጅግ አሳዝኖኛል ነበር ያሉት። ኖተርዳም ለፈረንሳውያን ብሔራዊ አርማቸው እንደሆነ የሚናገሩት ኢትዮጵያዊቷ ወይዘሮ ማርታ በፓሪስ ሲኖሩ ከ15 ዓመት በላይ ሆኗቸዋል። ከኖተርዳም 78 ኪሎ ሜትር ርቀው እንደሚኖሩም ይናገራሉ። ወይዘሮ ማርታ እንደሚሉት በኖተርዳም መቃጠል የፈረንሳይ አሊያም የአውሮጳ ነዋሪ ብቻ ሳይሆን የዓለምን ሕዝብ አሳዝነዋል። እንዲያም ሆኖ የፈጣሪ ነገር አስገርሞኛል ይላሉ የፈረንሳይ ሀዘን ብቻ አይደለም የዓለም ሀዘን ነው አለም ነው የያዘ ነው በጣም በጣም የሚያሳዝን ነው የኖትረዳም መቃጠል እኔ ግን የሃይማኖት ሰው ነኝ በጣም እና የእግዚአብሔር ስራ በጣም ነው የገረመኝ ትላል የሚገርምሽ ነገር ሰባት መቶ ሚሊዮን ነበር መሰለኝ ወደዛ አካባቢ ሬዝ ማድረግ የፈለጉት ለማደስ እና እሱም በጣም በስትራግር አንድ መቶ ሚሊዮን ያህል ሬዝ አደረጉ ሬዝ አደረጉና ማደስ ሲጀምሩ እድሳቱ የጀመረበት ቦታ ላይ ነው የተቃጠለው በሀያ አራት ሰዓት ጊዜ ውስጥ ሰባት ስምንት እጥፍ የሚያህል ገንዘብ ሬዝ አደረጉ ያደረጉ እና ይህ እግዚአብሔር ስራ በጣም ይገርማል። ምን ቤቱን ለማሰራት ይህን ማድረግ አለበት? መቤት የቤቷን ለማሰራት ብዬ በጣም የሚክስል ፊሊንግ ነው ያለኝ። ግን ለማንኛውም ያሳዝናል በጣም ግን፣ ከትናንትና ከኒውስ እንደሰማሁት ብዙ ነገር አትርፈዋል። ብዙ ስዕሎች፣ ምናምኖች አትርፈናል ነው ያሉ። ፓብሊኩ በጣም አዝኗል። ጎረቤቶች የፈረንሳዮች ናቸው። ሁሉም በጣም በጣም ነው ያዘነው። ከአስራ ሁለተኛው ክፍለ ዘመን ጀምሮ ፓሪስ ከተማ የቆመው ና ሰማይ ጠቀስ ህንፃ የተባለው ካቴድራል በቁመት ወደ መቶ አመት ከሆነው የፓሪሱ አይፈ ክፍል ማማ ትንሽ አነስ ይበል እንጂ በፓሪስ ሁለተኛው ሰማይ ጠቀስ ህንፃ እንደሆነ ይነገርለታል። የፓሪሷ ኖተርዳም ቤተ ክርስቲያን በአማርኛ የቅድስት ድንግል ማርያም ቤተ ክርስቲያን ማለት ነው ያሉን ወይዘሮ ማርታ በበኩላቸው ኢትዮጵያ የሁለተኛ ደረጃ ተማሪ ሳሉ ትምህርት ቤት መጽሐፍ ላይ ስለ ኖተርዳም ታሪክ ማንበባቸውን መማራቸውን ያስታውሳሉ። ኖትር ማለት ያው የእኛ ማለት ነው፣ ዳም የሚሏት እንግዲህ እመቤታችን ነው። የእመቤታችን ነው የሚባለው። እንደ ኖትረዳምን፣ ቤተክርስቲያን ራሱ ነው በሴት ነው የሚጠሩት፣ አንቺ ነው የሚሏት ቤተክርስቲያኗን። ያው የእመቤታችን ቤተክርስቲያን ስለሆነች ማለት ነው። በአማርኛ እንደማለት ቅድስት ማርያም እንላለን አይደል? እኛ ቅድስት ማርያም ቤተክርስቲያን እንደሚባለው ያው ቅድስት ማርያም ቤተክርስቲያን እንደማለት እና በፓሪስ የመጣ መቼም የአይፍል እና ኖተርዳምን ሳያይ የሚመለስ የለም። የታወቀ ነው አይደል በጣም ከዛም ከመታወቁም በላይ ኢትዮጵያ ውስጥ ሳይቲንግ ኤሌመንተሪ ሆ ይመስለኛል። እና በሃንች ባክ ኦፍ ኖትረዳም የሚባል መጽሐፍ አለ በቪክቶር ሁጎ ተጻፈው እና እንደ ሪኳየርመንት ተደርጎ የትምህርት ቤቱ ለእንግሊዝኛ ሊትሬቸር ክላስ ኤሌመንተሪ እንኳን አይደለም፣ ወደ ሃይ ስኩል ገደማ ይነበብ ነበር። ያ መጽሐፍ በጣም የታወቀ መጽሐፍ ነው እና እኔ ራሴ አሁን ከቤተክርስቲያኑ በፊት መጽሐፉን ነበር የማውቀው እና በጣም ይርቀኝ ነበር ሳ ሲሰበስቦ መጽሐፉን እና ቤተክርስቲያኑን መጥቼ እዚህ ሳየው ያው በጣም ብዙ በሃይማኖትም በታሪክም በፈረንሳይ ካልቸርም አሚን በአለም ካልቸር ማለት ነው በአለም ላይ የታወቀ ነገር ነው ኖትረዳምን ፓሪስ የመጣ በፎቶግራፍ የማያውቀው ሰው ያለ አይመስለኝም አትሊስት በእኛ እድሜ ያለ ሰው ያውቀዋል የፓሪሷ ቅድስ ድንግል ማርያም ቤተክርስቲያን ማለት ኖተርዳም ላይ ቃጠሎ ሲነሳ የፓሪስ ነዋሪዎች አብዛኞቹ አልቅሰዋል በየጎዳናው በመሰባሰብ ጸልየዋል፣ መዝሙር ዘምረዋል። በፓሪስ የሚገኙ ሌሎች ቤተክርስቲያናትም ደወል ሲያሰሙ ነው ያመሹት። የፓሪሱን ኖተርዳም በዓመት ከ12 እስከ 13 ሚሊዮን ህዝብ ይጎበኘዋል። ቤተክርስቲያኒቱ በተለይ ጌታችን ኢየሱስ ክርስቶስ ላይ የተደረገው የእሾህ አክሊል የተቀመጠበት መሆኑ ይነገርለታል። ይህ የእሾህ አክሊል ለምእመናን ለእይታ ይቀርብ እንደነበር ነው የተነገረው። አንድ የፓሪስ ጋዜጣ እንዳስነበበው ከሆነ የእሾህ አክሊሉ ከእሳት መጋየት ተርፏል። አክሊሉን ከእሳት ያዳነው የእሳት አደጋ ሰራተኛ ጀግና በሚል ተወድሷል። ወይዘሮ ማርታ በኖተርዳም ስላለው የእሾህ አክሊል ይህንን ይላሉ። እሱንም በፐርሰናል ኤክስፔሪያንስ ነው የምናገረው እሱን እንግዲህ የሚያደርጉት በአርብ በወር አንድ ቀን በስሪ ኦክሎክ ላይ ቅዳሴ አለ እና ቅዳሴው ላይ ይወጣል በሬድ ቬልቬት ተደርጎ አክሊሉ በመስተዋት ተከድኗል እና መሳለም ይቻላል፣ ጸሎት ማድረግ ይቻላል። ጊዜ ይሰጣሉ ቄሶቹ። ሴሬሞኒያስ በሆነ መንገድ ያወጡታል በወር አንድ ቀን እና ከዛ አልፎ ደግሞ አሁን ወዳዴ ጾም ጊዜ፣ ያኔ ደግሞ አርብ አርብ ይወጣል እና ለህዝብ ያሳዩታል። ሁሉም ሰው መጀመሪያ የፈራው እሱን ነበር። እኔም ራሴ ስሰማው እንዴት ሆኖ የሆን ብዬ ነበር እና ተርፈዋል አሉ። ሚዜማቸውም ቤዝመንት ነው ያለው ሚዚየሙንም ጎብኝቸዋለሁኝ እና ም ደግሞ እንደዚሁ የተረፈ ነው የሚመስለኝ። ያው አብዛኛው ነገር ተርፏል ነው የሚባለው። የቤተ ክርስቲያኒቱ የደወል ማማ በቃጠሎ ወድቋል። እንዲያም ሆኖ በቤተ ክርስቲያኒቱ የነበሩ ስነ ጥበባዊ፣ ሃይማኖታዊ፣ እንዲሁም ታሪካዊ እሴቶች አብዛኞቹ መትረፋቸውን የፈረንሳይ የባህል ሚኒስቴር አስታውቋል። የፈረንሳዩ ፕሬዚደንት አማኑኤል ማክሮ ሀገራችን ብዙ ችግርን ተጋፍጣለች፣ እንዲያም ሆኖ ጉልበታችንን አሰባስበን ችግርን ማሸነፍ እንችላለን ኃይሉም አለን ሲሉ ነበር በቁጭት በቴሌቪዥን ቀርበው ለሕዝባቸው ንግግር ያደረጉት። ፓሪስ ላይ ትናንት የተከሰተውንና እያየነውን ነገር ለመቋቋም ዛሬም ኃይሉ አለን። ታሪካችን እንደሚያሳየው ፈረንሳውያን ከተሞችን፣ ወደቦችን፣ አብያተ ክርስቲያናትን ገንብተናል ከእነዚህ መካከል አብዛኞቹ በአብዮት በጦርነት በሰው ስተት ተቃጥለዋል፣ ከጥቅም ውጭ ሆነውም ያውቃሉ። ግን ሁልጊዜም ቢሆን የተበላሸብንን፣ የፈረሰብንን መልሰን ገንብተናል። እናም አሉ ማክሮ ይህንን ክፉጣ ወደ እድል ቀይረን ለብሔራዊ እቅዶቻችን አንድ እንሆን። ይህ የደረሰብን ከፍተኛና አስከፊ ነገር ሁላችንንም ወደ አንድነት መምጫ አጋጣሚ እንወስደዋለን የሚል ጽኑ እምነት አለኝ። ምን እንደነበርን፣ አሁን ማን እንደሆንን፣ ወደፊት ካሁን ይበልጥ እንዴት እንደምንሻሻል በጥብቅ ሳስብ ነበረ። ስለ ፈረንሳይ የመቆርቆራችን ሰብአዊነት የተሞላው ብሔራዊ የሆነ እቅዶቻችንን የማግኘት እድሉ በእጃችን ነው። ስምንት መቶ ሀምሳ ዓመት እድሜ ያለው የፓሪሱ ኖተርዳም ማለትም ቅድስት ድንግል ማርያም ቤተ ክርስቲያን ለፈረንሳውያኑ የላሊበላ ውቅር ቤተ ክርስቲያን አይነት ታሪካቸው ነው ሲሉ ታሪኩን በጥልቅ የሚያውቁ ኢትዮጵያውያን ሲገልጹት ይሰማል። የፓሪስ ነዋሪ የሆኑት ወይዘሮ ማርታም ፓሪስን ለመጎብኘት የሚመጣባቸው እንግዳ መጀመሪያ የሚያስጎበኙት ይህችኑ ቤተ ክርስቲያን እንደሆነ ይናገራሉ። ምክንያቱም አሉ የቤተ ክርስቲያኒቱ ጸጥታ፣ የመብራት አይነትና ወጋጋን፣ በግድግዳውና በደወል ላይ ያለው የሥነ ጥበብ ሁኔታ ሁሉ አብዛኛው ከኢትዮጵያው ቤተ ክርስቲያን ጋር ተመሳሳይነት አለው። እኔ አሁን ብዙ ጊዜ አበሻ ሲመጣ ኢትዮጵያዊ ሲመጣ ፈረንሳይ ሀገር ለመጎብኘት መጀመሪያ የማሳየው ትንሽ ከኖትርዳም ወደ ታች አንድ ስድስት ሰባት ኪሎ ሜትር ወርደን ነው የምንኖረው። በዛ በኩል ሳልፍ መጀመሪያ ሶርቦኑን ከሩቅ አሳይቼ የመጀመሪያ ስቶፔ ኖትርዳም ነው ሁልጊዜ። እና ሰዎቹን ሳሳያቸው እኔ ምንም ነገር ሳልናገር የኢትዮጵያ ቤተክርስቲያን ይመስላል ይላሉ። ትንሽ ጨለምለም ያለ ነው ጡ በጣም ብራይት አይደለም። ብዙዎቹ ቅርጾች በእንጨት ተደርገው ታሪኮች ልክ እንደኛ አሁን እንደ ንግስት ሳባ ታሪክ እንደምናደርገው እንደዚህ አይነት ታሪኮች አሉ። በእንጨት ተሰርተው ግድግዳ ላይ እየተደረጉ የካቶሊክ ቤተክርስቲያኖች ሁልጊዜ የሚያደርጉት ዘ ዌይ ኦፍ ዘ ክሮስ የሚባል አለ አስራ አራት እስቶ ጌታችን የቆመበት ከመሰቀሉ በፊት እሱም እንደዚሁ በእንጨት ተደርጎ ተደርጓል እና በጣም ሪዘምብላንስ አለው ከኛ ቤተክርስቲያን ጋር። እኔ ብዬው አይደለም፣ ብዙ ሰው እንደ ኢትዮጵያ ቤተክርስቲያን ሄድን ነው የሚመስለው። የባለ ሀገር ቤተክርስቲያን ነገር ስሜቱ፣ መልኩ ሳይሆን ስሜቱ እንደዚ አይነት ይላሉ እና ባህልም ሃይማኖትንም ይዞ የተቀመጠ ነው ከአምስት ስድስት ት በፊት ፈረንሳውያን መሐንዲሶች ከመዲና ፓሪስ ውጪ በምህንድስና ስራ ላይ ሳሉ እጅግ ግዙፍ የሆነ ደወል ተቀብሮ አግኝተው ደወሉ ወደ ፓሪሱ ኖተርዳም በትልቅ ስነ ስርዓት መጥቶ መገጠሙን የሚያስታውሱት ወይዘሮ ማርታ ከቃጠሎው ወዲህ ቤተክርስቲያኒቱን ለማየት ሄደው በርካታ ወጣቶችን በማየታቸው ተደንቀዋል። ተደስተዋልም። ያው ነው ፈረንሳይ ሀገር የሚወራው፣ በቃ ሰው በጣም አዝኗል። ደስ ያለ ነገር ለወጣቱም ነው የያዘነው። ብዙ ጊዜ እንዲህ አይነት ነገር ለትልልቅ ሰው ነው ድሜው ከፍ ያለ ሰው ነው ቤተክርስቲያን ምናምን የሚለው ግን የሂስትሪ ተማሪዎች የአርት ተማሪዎች እንደዚህ ምናምን በጣም ነው ያዘኑት። እና እኛም ሄደን ነበር እንደው ችስ ከፈረሰ እንትኑ ቢልዲንጉ ለሚያው ብለን ሄደን ነበር። እና አብዛኛው ወጣት ነው እዛ የነበረው። እና በጣም ደስ ይላል ነገሩ የሀዘንም ቢሆን ህዝቡ አንድ ስሜት መኖሩ ደስ ይላል። በወጣቱም ላይ ደግሞ ሀዘን መታየቱ ጥሩ ነው። የሚገርመው ደግሞ እንግዲህ ቤተክርስቲያኑ እንዲታደስ ገንዘብ እንደው አንድ ቀን ባለሞላ ወደ ሰባት ስምንት መቶ ሚሊዮን ነው ትናንትና ሲሉ ነበር። አሁን ምንም ስማችንን አትንገሩ እያሉ ነው አሉ መቶ ሚሊዮን ሁለት መቶ ሚሊዮን የሚሰጡት ሰዎች የዓለም ንብረት ነው ኢንተርናሽናል እርዳታም ሊኖር ይችላል ብዬ ነው ተስፋ ማረገው። ግን በጣም ብዙ ገንዘብ ነው ፈንድ ያደረጉት። ይህንንም አልደበቁም ወጥተው የተናገሩት በጣም ብዙ ገንዘብ አግኝተናል ብለው ታሪካዊውን የፓሪስ ቤተክርስቲያን ዳግም ለማነጽ በርካታ የዓለም መንግስታት ድጋፍ ለማድረግ ዝግጁነታቸውን እየገለጹ ነው። በጥንታዊ ስነ ህንፃ ጥበብ የታወቁት የግሪክና የቼክ መንግስታት ባለሙያዎችን ለመላክ ዝግጁ መሆናቸውን አስታውቀዋል። የፈረንሳይ ቱጃሮች፣ የፈረንሳይ የነዳጅ ኩባንያ፣ የፈረንሳዩ የመዋቢያ አምራች ኩባንያ በሚሊዮን የሚቆጠር ዩሮን ሰጥተዋል። ከዚህ ሌላ ስማችን እንዳይነገርብን ብለው እንዲሁ በሚሊዮን የሚቆጠር ድጋፍን ያደረጉ ቱጃሮችና ድርጅቶች ጥቂቶች አይደሉም። የፓሪስ ከተማ ከንቲባ ቤተ ክርስቲያኒቱን ለማደስ የገቢ ማሰባሰቢያ ጉባኤ እንደሚካሄድ ይናገሩ እንጂ እስካሁን በእርዳታ የገባው ገንዘብ ከአንድ ቢሊዮን ዩሮ መብለጡ ተነግሯል። ታሪካዊውን ሕንፃ ስላጋየው ቃጠሎ እንዴትነት፣ ምንነት በውላይ ነገር አይታወቅ እንጂ የፈረንሳዩ ፕሬዚደንት አማኑኤል ማክሮ እድሳቱን በአምስት ዓመት ውስጥ እንዲጠናቀቅ እንደሚፈልጉ ነው የተናገሩት። ዛሬ በድፍረት ልነግራችሁ የምፈልገው እኛ የግንባታ ሰዎች መሆናችንን ነው። ብዙ የሚጠገኑ ዳግም የሚገነቡ ነገሮች አሉ። አዎ አሉን። ኖትርዳም ካቴድራልንም መልሰን እንገነባለን። እንዲያውም ከበፊቱ ይበልጥ አሳምረን እንገነባዋለን። ይህ ሥራ በአምስት ዓመት እንዲያልቅ እፈልጋለሁ። ይህን ማድረግም እንችላለን። ሥራችንን ጀምረናል። ላ ሲ ኑ ሞቢሊዞን የፓሪስ ምልክቶች ከሚባሉት አንዱ የሆነው የኖትርዳም ካቴድራልን ግማሽ አካል ያወደመው ሳት የሰውን ልጅ የስነ ጥበብ፣ የሃይማኖት እንዲሁም የታሪክ እሴትን መፈታተኑ ብዙዎችን ቢያስቆጣ ቢያሳዝንም ቱጃሮች የፓሪሱን የሰው ልጅ ጥንታዊ የታሪክ ማህደር ለማደስ የመሯሯጣቸውን ያህል ምናዋ የየመኑን፣ የሶሪያውን፣ የኢራቅን ታሪካዊ ባህላዊ እሴት ለመጠበቅ አለመቆማቸው በሚል አስተያየትን የሰጡ የማህበራዊ መገናኛ ዘዴ ድምተኞች ጥቂቶች አይደሉም። አድማጮች፣ እኔም በዚሁ የዕለቱን መሰናደው ልቋጭ። አዜብ ታደሰ ነኝ። መልካም ምሽት ጤና